የኢትዮጵያውያን ብሔራዊ መግባባትና እርቀ ሰላም ኮሚቴ ወደፊት አገር አቀፍ ጉባኤ ከመካሄዱ በፊት ለጉባኤው ሊቀርጸው ባሰበው አጀንዳ ዙሪያ ነው ዛሬ ከተቃዋሚ ፓርቲዎች ጋር ምክክር ያደረገው። አቶ ግርማ በቀለ የኮሚቴው የአገር ውስጥ አስተባባሪ ናቸው። የዛሬው ምክክር ዋና ዓላማም በጥሪ ደብዳቤው ላይ እንደተገለጸው የአስተባባሪው ለጉባኤው ባቀረባቸው አጀንዳዎችና በአጀንዳዎቹ ጠቋሚ ሀሳቦች ላይ የቀረበውን ሀሳብ እና ቀጣይ አቅጣጫ ላይ ማብራሪያ ለማቅረብና ምክር ለመቀበል ነው። አጀንዳዎቹ አንድ የህገ መንግስት መሻሻል፣ ሁለት ሁሉን አቀፍ ብሔራዊ መግባባትና እርቀ ሰላም፣ ሶስት የለውጡ ሂደት እንዴትና በማን ይመራል የሚሉት ናቸው። በህገ መንግስቱ አሳታፊ ያለመሆንና በውስን ድርጅቶች ፍላጎት ማስፈጸሚያ ሆነው የተዘጋጀ በመሆኑ ያደረሰው ጥፋት ከባድ ቢሆንም ያለውን ህገ መንግስት እንደለመድነው ቀደን ከመጣል ልናሻሽለውና ና ልናስቀጥለው አይቻለንምን? የሚቻለን ከሆነ የትኞቹ አንቀጾች ሊሻሻሉ ይገባል? ይህንም በመፈጸም አገራችን ከገባችበት ቀውስ ለማውጣት አይቻለንም? አንባገነኖች እንዲ እንዲህ ላለው ጥያቄ በጅ አይሉምና እንደምን በአንድነት ልናስገድዳቸው ይቻለናል? ወዘተ የሚሉት የዚህ አጀንዳ መወያያ ይሆናሉ። አሁን በስልጣን ላይ ያለው የለውጥ ኃይል እርቀ ሰላሙን ያመጣዋል የሚል እምነት እንደሌላቸው ነው የገለጹት። አቶ ግርማም ከኢህአዲግ ማህፀን የወጣው የለውጥ ኃይል በጅምሩ በህዝብ ያገኘው ስሜታዊና ወቅታዊ ድጋፍ ተከትሎ ለብሔራዊ መግባባትና እርቀ ሰላምም ሆነ ሁሉን አካታች የሽግግር ወቅት ጥያቄ የለውጡ መሪዎች እኔ አሻግራቸዋለሁ በሚል ጥያቄውን ሲያጣጥሉ ነበር። ይሁንና ከህገ መንግስት ጋር ተያይዘው የሚነሱ ጥያቄዎችና ዛሬ የሚታዩት የሰብአዊና ዲሞክራሲያዊ መብት ረገጣዎች፣ በየቦታው የሚታዩ ግጭቶችና መፈናቀሎች፣ ሰብአዊ ቀውሶች ወዘተ የዚህን አጀንዳ አስፈላጊነት ብቻ ሳይሆን ወቅታዊነቱንና በእኔ ያሻግራችኋለሁ ፕሮፓጋንዳ በቀላሉ የማይታለፍ መሆኑን የሚያረጋግጥ ሆኗል። የመላ ኢትዮጵያውያን አንድነት ድርጅት ማለትም መኢአድ ፕሬዚዳንት ዶክተር በዛብህ ደምሴ የኢትዮጵያ ዘርፈ ብዙ ችግሮች በኢህአዴግ ብቻ አይፈቱም ብሏል። የሀገራችንን ችግር ለመፍታት አንድ ሰው ወይ አንድ ፓርቲ ወይ ጥቂት ሰዎች ብቻ የሚፈቱት አይደለም። ሁሉም የሚመለከተው ለኢትዮጵያ ህዝብ የሚያስብ ቁጭ ብሎ መነጋገር ይኖርበታል። ኢህአዴግ የኢትዮጵያን ችግር ለብቻው አይፈታው። መንግስት በአገሪቱ ያሉ ችግሮችን ለመፍታት በሚል የእርቀ ሰላም ኮሚሽን አዋቅሮ እየተንቀሳቀሰ ይገኛል። ይህ ግን ሁሉም አሳታፊ አይደለም ያሉት ደግሞ የኮሚቴው የውጭ ክንፍ አስተባባሪ አቶ ስለሺ ጥላሁን ናቸው። በጠቅላይ ሚኒስትር ዶክተር አቢይ አህመድ በኩል የሰላም ሚኒስቴር ተቋቁሟል አንድ ኮሚሽንን ተቋቁሟል። ሁላችሁም የምታውቁት ከዚሁ ጋር ተመሳሳይ የሆነ እዛ ላይ እኛ ችግር የለንም፣ ውጤት ማምጣት ከቻለ ግን ሂደቱም ሮድማፑም ክላሪቲ የለውም። ሁለት ነጥቦች፣ አንደኛው ይሄ ነው። ሁለተኛው ነጥብ ደግሞ ይሄ ሂደት ሁሉን አሳታፊ ነው ብለን አናምንም። የስብሰባው ተሳታፊዎች ደግሞ በአገሪቱ ያለ ችግሮች ለመፍታት የእርቀ ሰላም ጉባኤው አስፈላጊነት ከሁለት ተቃውሞ በስተቀር ከስምምነት ላይ ደርሰዋል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ። at these ababam